በምስራቅ ኢትዮጵያ የሚገኙ አስር ዩኒቨርሲቲዎች በአዋሽና በዋቢ ሸበሌ ወንዞች ተፋሰሶች ላይ አብረው ለመስራት የጋራ ምክር ቤት አቋቁመዋል። ወደ ሀያ ሚሊዮን የሚሆነው ሰው የሚኖርባቸው የሁለቱ ተፋሰስ አካባቢዎች የውሃ እጥረት እንዳለና በክረምትም በጎርፍ የሚጠቁ መሆናቸው ተገልጿል። በቅንጅት ለመስራት የተወሰኑት ዩኒቨርስቲዎች በተፋሰሶች ልማት የሚመለከተውን የመንግስት አካል በጥራትና ምርምር ለመደገፍ አላማ እንዳላቸውም ገልጸዋል። አዲስ ቸኮል ስርስራለሁ የዋሽና ዋቢ ሸበሌ ወንዞች ተፋሰስ ላይ የሚገኙ አስር ዩኒቨርሲቲዎች በሁለቱ ወንዞች ልማት ላይ በማማከርና ና በምርምር ተቀናጅተው ለመስራት መስማማታቸውን አስታወቁ። ተነሳሽነቱን ወስዶ ዩኒቨርሲቲዎቹን ያሰባሰበው የሐረማያ ዩኒቨርሲቲ የተፋሰስ ልማት ተመራማሪ ና መምህር የሆኑት ዶክተር አስፋው ከበደ ለአሜሪካ ድምጽ እንዳስታወቁት የዩኒቨርሲቲዎቹ ትብብር ሀገራዊ ጠቀሜታ ይኖረዋል። ሐረማያ ዩኒቨርሲቲ ላይ ነው ፎረሙ የተመሰረተው። በአዋሽ እና ዋቢሸበሌ ተፋሰስ ላይ የሚገኙ ዩኒቨርሲቲዎች በጋራ የመሰረቱት ፎረም ነው። ሐረማያ ዩኒቨርሲቲ ሀሳቡን አንስቶ ዩኒቨርሲቲዎች በጋራ ችግሮችን እያዩ የተሻለ የፖሊሲ አቅጣጫዎችን፣ የልማት አቅጣጫዎችን፣ ምርምሮችን ላይ እንደዚሁም መማር ባስተማሩ ላይም አጠቃላይ በማህበረሰብ አገልግሎት ላይ የተሻለ ስራዎችን ሰርተው ለመንግስትም ሆነ አካባቢው መስተዳድሮች ፖሊሲ ላይ እና ልማት ላይ ይበጃሉ የሚባሉ የመፍታ አቅጣጫዎችን በጋራ ዩኒቨርሲቲ ሰርተው ሊኬት እንዲያደርጉ እንዲሁም በሚሰሩ ስራዎች ላይ በአማከርም በምርምርም በሌላ ዘርፎች ላይ በጋራ ተባብረው እንዲሰሩ የሚል መንፈስ ነው ያለው። ፎረሙ በምክር ቤቱ ከአረማ ዩኒቨርሲቲ ባሻገር የድሬዳዋ፣ ኦዳቡልቱም አርሲ፣ አዳማ፣ ሳይንስና ቴክኖሎጂ፣ ወሎ፣ ሰመራ፣ መደወላቡ፣ ጅጅጋና ቀብሬ ዳህር ዩኒቨርሲቲዎች እንደተሰባሰቡ ያገኘ ነው መረጃ ያመለክታል። ባለፈው ሳምንት መጨረሻ ላይ በአረማ ዩኒቨርሲቲ የተካሄደው የሁለት ቀን ጉባኤ ላይ የአዋሽና ዋቢ ሸበል የተፋሰስን በሚመለከት የተዘጋጁ ጥናታዊ ጽሁፎችም ቀርበው ውይይት እንደተካሄደባቸው ያገኘ ነው መረጃ ያመለክታል። በያዝ ነው ክርምት ከመጠን ያለፈ ዝና በሚያስከትለው ጎርፍ እስከ ሁለት ሚሊዮን ኢትዮጵያውያን እንደሚፈናቀሉ የፌዴራል አደጋ ስጋትና ስራ አምራር ኮሚሽን ለአሜሪካ ድምጽ አስታውቁ የነበረ ሲሆን ዩኒቨርሲቲዎቹን በዚህ ረገድ የሚመለከታቸውን መንግስታዊ አካላት በጥናትና ምርምር በማማከር የመደገፍ ሚና ይኖራቸዋል፣ ያሉት ዶክተር አስፋው የጥናትና ምርምሮቻቸውን ትኩረቶች በተመለከተም ዶክተር አስፋው ይህን ይላሉ። አንዱ ያው ከጎርፍ ጋር ከድርቅ ጋር በተያያዘ የሚመጡ አደጋዎችን እንዴት መቀነስ ይቻላል፣ ሳይንሳዊ ትንታኔ ሰጥቶ እነዚህም በዘላቂነት ከዚህ ጉዳቶች ቀንሶ ማህበረሰቡ የተሻለ የልማት ቦታዎችን ይዞ በልማቱ እንዴት መቀጠል ይችላል የሚሉ አንድ አቅጣጫ ነው። ጎርፍ እና ድርቅን በተያያዘ ሁለተኛው ከደን ሽፋን ጋር በተያያዘ አካባቢዎች መራቆትን እንዴት ማሳከል ይቻላል የሚል ላይ ፎከስ ያደርጋል። እንደዚሁም ደግሞ የመሬት ምርታማነት መቀነስ ጋር በተያያዘ ከጨዋማ ከመስኖ ጋር በተያዘ ያያዙ የከሰመደር ውሃ ልማት ላይ እንደዚሁም ደግሞ የውሃ ብክለት ላይ አሁን እዛ አካባቢ የአዋሽና ወቢ ሸበሌ በተለይ የአዋሽ ተፋሰስ ከፍተኛ የልማት እንቅስቃሴ የሚካሄድበት ነው። በርካታ ከተሞች አሉ፣ ትልልቅ ከተሞችን አዲስ አበባን ጨምሮ። እንደዚሁም ደግሞ እዛ አካባቢ የመጤ አረም ይባላል ፕሮሶፒስ፣ እሱን በመከላከል ደረጃ ወይም ወደ ጥቅም በመዋል ደረጃ ምን አይነት ስራ መሰራት አለበት። እንደዚሁም በታችኛው ደግሞ በዋቢ ሸበሌ ላይም በርካታ የኢንፍራስትራክቸር ችግሮች የልማት ችግሮች ያለበት ኤሪያ ነው። በጣም ሊለማ የሚችል ሰፊ መሬት አለ። የውሃ ሀብትም እንደዚሁ አለ። እዛ ላይም በትኩረት እንዴት አድርጎ የምርታማነትን ሊጨምር የሚችሉ የተለያዩ ዘርፎች ላይ እንዴት አይነት ስራ ይሰራል የሚለው ነው ዋ የተቀመጡት አቅጣጫዎች ናቸው። በተፋሰስ ልማት ላይ እንዲሰራ በፌዴራል ደረጃ በቅርቡ የተቋቋመው የተፋሰስ ልማት ባለስልጣን አስቀድመም ከዩኒቨርሲቲዎች ጋር በተናጥል እየሰሩ መሆናቸውንና አሁንም በተቀናጀ ሁኔታ ለመስራት የታየውን ተነሳሽነት በማስተባበር እንደሚደግፉ በመድረክ ላይ በተወካዩ በኩል መግለጻቸውን ያገኘ ነው መረጃ ያመለክታል። የዋሽና ዋቢሸበሌ ተፋሰሶች ሀያ ሚሊዮን ገደማ ህዝብ እንደሚኖርባቸውና የዋ ጥረትም ጎልቶ እንደሚታይባቸው የተናገዱት ዶክተር አስፋ ሲመጣው በአንጻሩ ክረምት ላይ አካባቢዎቹ በጎርፍ በተደጋጋሚ ይጠቃሉ ብለዋል። ይህ ሚዛን በማስጠበቅና ሌሎችን የልማት ስራዎች በማስተባበር ፎረሙ የበኩል ሚና ይወጣል ብለው እንደሚያምኑ ዶክተር አስፋ ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ